አመሰግናለው አሜሊያ፣ በብዙ ሺዎች የሚገመቱ የኢትዮጵያ ዜጎች ከሳውዲ አረቢያ ወደ ሀገር ተመልሰዋል። እነዚህ ዜጎች እዚያ በነበሩ ጊዜ በስራ ተሰማርተው ንብረት ያፈሩ አንዳንዶቹም ቤተሰብ የመሰረቱ ነበሩ። በተለይም ሴቶቹ በየሰው ቤት ተቀጥረው የሚሰሩ እንደ እንደነበሩ ይታወቃል። እና ውጡ በተባሉበት ጊዜ አልወጡም በመባል ብዙ የአካልና የስነ ልቦና ችግር እንደደረሰባቸው ይናገራሉ። እና ከዚህ ስለሚያገግሙበት ሁኔታ ነው ዛሬ ለመወያየት የፈለግኩትና እንደው በአጠቃላይ በእንዲህ አይነት ሁኔታ ውስጥ የነበረ ሰው የደረሰበት ነገር ሁልጊዜ እየታወሰው ህይወቱን እንዳያመሳቀል ምን ማድረግ አለበት ይላሉ? እንዲህ አይነት ችግር ሲደርስበት ሰው እርዳታ ያስፈልገዋል። ይሄ እርዳታ በግድ ክሊኒክ ውስጥ፣ ሆስፒታል ውስጥ መሆን የለበትም። ተመሳሳይ ችግር የደረሰባቸው ሰዎች ተገናኝተው የሚወያዩበት መንገድ ቢኖር ጥሩ ነው። ይሄ የደረሰባቸው ሰዎች ዊትድሮል ውስጥ እንዳይገቡ፣ ማለት ከሰው ጋር መገናኘት እንዳያቆሙ ሙከራ መደረግ አለበት። ሌላው እንግዲህ ባለቤቱ ይሄ ነገር ደርሶብኛል እንዴ ተቸግሬ ያለው ብሎ ካወቀ ያው ሐኪም ሄዶ ማነጋገር ያስፈልጋል። ስፕሪል አድቫይዘር በ በሃይማኖት በሃይማኖት መንገድ የሚረዳቸውም ሰው ቢገኝ የሚያማክራቸው ሰው ይሄ በጣም ጥሩ ነገር ነው። በእኛ በኢትዮጵያ ባህል ድሮ እንደምናውቀው ከሆነ ሰው ተሰባስቦ ይወያያል። እንዲህ ያለውን ችግር ግን አብረዋቸው የሚኖሩት ሰዎች እነኚህ ሰዎች ስለዚህ ጉዳይ መናገር ፈቃዳቸው እስኪሆን ድረስ መጠበቅ አለባቸው። ፕሬሸር እንዳያደርጓቸው፣ በግድ ስለዚህ ነገር መናገር በማይፈልጉበት ጊዜ በግድ እንዲናገሩ እንዳያደርጓቸው። ወላጆች ወይንም ቤተሰብ በግድ ምን ደረሰብሽ፣ ምን ደረሰብ ብለው እንዳይጎተጉቷቸው። አዎ እነሱ ዝግጁ በሆነ ጊዜ ጠብቀው እንዲሰሟቸው ነው የሚሉት። አዎ ለመዘጋጀት እንዲችሉ ግን ሁኔታውን የመነጋገሪያውን ቦታ መፍጠር ማለት ሴፍ ማድረግ ይህንን ነገር ዊዛውት ጃጅመንት አስተያየት ሳይሰጡ ዝም ብሎ ማዳመጥ መቻል አለባቸው፣ የሚነገራቸው ሰዎች። ያ ሰው ጊዜው ደርሶ መናገር ሲጀምር ምንም አስተያየት ሳይሰጡ ዝም ብሎ ማዳመጥ። ምክንያቱም አስተያየት ከተሰጠ ያ ሰው መገምገም ይጀምራል። ይሄን ነገር ይሄ ልክ ነበር፣ ለምን ይሄን አላደረኩም እንደዚህ ብሎ ከራሱ ጋራ ሌላ ነገር ውስጥ ይገባል። ስለዚህ ዝም ብሎ ማዳመጥ የሚቻልበት ቦታ ጋር ማድረስ አለባቸው አዳማጮቹ። እንግዲህ አሚሊያ አንዳንዶቹ የደረሱ የተባሉት ሴቶቹ በግዳጅ የተደፈሩ ወይንም ጓደኞቻቸው ሲደፈሩ ያዩ፣ የተደበደቡ፣ አስከሬን መካከል የተኙ የወደቁ ወገኖቻቸውን አስከሬን የተረማመዱ ስለሆኑ ለመነጋገር ዝግጁ ከሆኑም በኋላ እንዴት አድርጎ ቢያነጋግሯቸው ይሻላል? ቤተሰቦች። አዎ ይሄ እንግዲህ እዚህም ሀገር እንደሚባለው የትም ዓለም ላይ ሁሉ ጦር ሜዳ የሚሄዱ ሰዎች የሚደርስባቸው ፖስት ትራማቲክ ስትረስ ዲስኦርደር ይባላል። ይሄ ነገር መልኩ ምንድን ነው? ሰውነቴን ያመኛል፣ ይቆረጥመኛል፣ ይወጋኛል ምናምን። ሐኪም ግን ምንም በሽታ የለባቸውም ይላቸዋል። ግን ይሄ ሳይኮሶማቲክ ስምተምስ አላቸው። ጭንቀት ነው ማለት ነው፣ ጭንቀት ሌላ ነው። አሁ አንግዛይቲ አላቸው እንቅልፍ ያጣሉ። ይሄ ግን ሳይኮሶማቲክ እግሬን ያመኛል፣ ራሴን ያመኛል፣ ወገቤን ያመኛል ወደ ሰውነታቸው ይሄዳል። የአእምሮውን በሽታ ወደ ሰውነታቸው ላይ ይወስዱታል። ጭንቀት አላቸው እንቅልፍ አይወስዳቸው። ድሮ ከጓደኞቻቸው ጋር የሚያደርጉትን ነገር አብረው አያደርጉም። ማድረግ አይፈልጉ ይሆናል። ድሮ የሚያስደስታቸውን ነገር አያስደስታቸው ይሆናል። ይሄ እየተቀነሰ ሲሄድ ሰው ማድረግ ያለበት ፋሲሊቴት ማድረግ፣ አሁን ጓደኛ መጥራት፣ ቤት ውስጥ ጓደኞቻቸውን ቢጠሩላቸውና አብረው ቁጭ ማለት የሚችሉበት ነገር ቢፈጠር ስለ ደረሰባቸው ችግር ሳያነሱ አብረዋቸው መኖር፣ አለመጎትጎት፣ አለመግፋት ሌላ ጭንቀት የሚጨምር ነገር ውስጥ ሰዎች ያለ መክተት፣ መናገር በጀመሩ ጊዜ ፈቃደኛ ሆኖ ዝም ብሎ ማዳመጥ፣ እነሱ መናገር እንዲችሉ ምን ማድረግ ይቻላል? ይሄ የጊዜ ጉዳይ ነው። ያ ሰው ደህንነት ሲሰማቸው እዛ ቦታ ጋር ይሄም ብናገር አይታዘቡኝም ወይ እንደዚህ ብሎ የሚገምጡበት ቦታ ጋር ራሳቸው ሲደርሱ ነው መናገር የሚችሉት። እንግዲህ በፊት ጠቀስ አርገዋል። በእኛ ሀገር ሁኔታ ብዙም የስነ አእምሮ ሐኪሞች በሌሉበት ወደ ሃይማኖት አባቶች፣ አንጋፋ ቤት ውስጥ ያሉ አያቶችም ቢሆኑ የሚታመኑ ሰዎች ናቸውና ምክርም መስጠት የሚችሉት ለእንዲህ አይነት ነገር ወይንም ደግሞ ማዳመጥም ቅድም እንዳሉት ያለ ትዝብት በዚህ ላይ የሚያክሉት ነጥብ አለ። ሐኪም በሌለበት ሊኖር ይችላል በየከተማው። ነገር ግን እነኚህ ልጆች ደግሞ ከገጠር ነው ተጠራርገው ወደ እነዚህ ስራዎች ወደ መካከለኛው ምስራቅ የሄዱትና፣ ምን ማድረግ ይቻላል ሐኪም በሌለበት ሁኔታ አኪም በሌለበት ሁኔታ ሃይማኖት አባቶች፣ እናቶች ያሉበት መነኩሴዎች የሚጸልዩበት መንገድ ወይ እንደዚህ የሚያነጋግራቸው ሰው ያለ ትዝብ፣ ያለ ማሰራራት፣ ያለ ምንም መናገር የሚችሉበት ቦታ መፈጠር አለበት። ከዛ በተጨማሪ ሲሚለር ኤክስፔሪንስ ማለት ተመሳሳይ አይነት ነገር የደረሰባቸው ሌሎች ሌሎች ወዳጆች ካሏቸው እዛ ሰፈር ውስጥ እነሱ የሚገናኙበት መንገድ ቢፈጠር ሌላ ሰው ሳይኖር እርስ በርሳቸው እንኳን መነጋገር ቢችሉ እነሱ ይቀንስላቸዋል። ውስጣቸው የሚጠራቀመውን ነገር ብስጭትም ይሁን ፍርሃትም ይሁን ምንም ይሁን ይቀንስላቸዋል። እንደዚህ አይነት ቦታ ቢኖራቸው። ሌላ ትልቅ ነገር የሚሰማቸው ምንድን ነው? ፍርሃት ነው። መውጣት ሊፈሩ ይሆናል። ከሰው ጋር መገናኘት ይፈሩ ይሆናል። ብቻቸው መሆን ይፈሩ ይሆናል ወይ ከሰው ጋር መሆን ይፈሩ ይሆናል። በመጨረሻም ጠይቆት እንደው ምክር እንዲለግሱ ነው ለነኚ ሰዎች የደረሰባቸውን ነገር ወደ ኋላ ትተው፣ እንዳለፈ ታሪክ ትተው፣ በህይወትም ተስፋ ሳይቆርጡ ብዙዎቹ ታዳጊዎች ናቸውና ብዙዎቹ ወጣቶች ናቸውና ህሊናቸውን አጽድተው የወደፊት ህይወታቸውን እንዲተልሙ ምን ይመክራሉ? እንዲህ አይነት ምክርም ለመስጠት ግን ይህ ነገር የደረሰበት ሰው አንዱ ረከዝ ሳይል ማድረግ የሚችልበት መንገድ ማለት ይህን ነገር ማገናዘብ የሚችልበት መንገድ ምንድን ነው? የሱ ጥፋት እንዳልሆነ መረዳት አለበት። እነሱ በራሳቸው ላይ እኔ ይሄ እንዲደርስብኝ እፈልጋለሁ ብለው ያመጡት ነገር አይደለም። የሄዱት እንጀራ ፍለጋ ነው። የሚሰሩትን ሰርተዋል። የሚያደርጉትን ነገር አድርገዋል። በዛ ጊዜ እንዲህ አይነት ስርዓት እነሱ ላይ ያደረሱባቸው ሰዎች የወሰኑት ውሳኔ ነው እንጂ ይሄ ነገር የደረሰባቸው በእነሱ ጥፋት እንዳልሆነ ማረዳት እንዲችሉ ቢሞክሩ ለራሳቸው በጣም ጥሩ ነገር ነው። ቢቀበሉት ይሄን ነገር ባይምሯቸው፣ ማለት ለምን ሄድኩኝ ከሀገሬ ወጥቼ እንዲህ አድርጌ ለምን እዛ ሄድኩኝ ይለው ጸጸት ውስጣቸው ከቆየ ይሄን ነገር ረከንሳይን ለማድረግ በጣም ይቸግራል። ይሄ አንድ ነገር ነው። ሌላው በተቻላቸው መጠን አቅማቸውን በፈቀደ መጠን ራሳቸውን ከሰው የማይለዩበት መንገድ ፈልገው እንደነሱ አይነት ችግር የደረሰባቸው ሰዎች ፈልገው አብረው በግልጽ መነጋገር የሚችሉበት ሁኔ በተገኘ ጊዜ ይህንን ማድረግ እንዲችሉ ቢሞክሩ በጣም ጥሩ ነው በጣም አመሰግናለሁ አሜሊያ ሚስላይደስ በዋሽንግተን ዲሲ የማህበረሰብና የቤተሰብ ማዕከል ምክትል ዳይሬክተር እግዚአብሔር ይስጥልኝ አመሰግናለሁ